ከማህበረሰብ ለማህበረሰብ። አቶ ጀማል አይዲን የጂኦ ካቢኔት እና ሆም ሬኖቬሽን ድርጅት ዳይሬክተር። ብዙ ጊዜ ቤት ሰሪዎች ሁሉ ነገር ራሳቸው አይሰሩም፣ ስራውን ያከፋፍላሉ። ለምሳሌ ማዕድ ቤቱን የሚሰራው ሌላ ሊሆን ይችላል፣ መደርደሪያዎችን የሚሰራው ሌላ ይሆናል። እና እናንተስ እንዴት ነው የምትሰሩት? የእናንተ ድርጅት እንዴት ነው ይሄን የሚሰራው? ስራውን አከፋፍላችሁ ነው? መደርደሪያዎች እንዲህ ስትታዘዙ ራሳችሁን የምትሰሩት እንዴት ነው? ይሄንስ የምታገኙት? ይሄ እኔ አሁን ፎር ኤግዛምፕል እኔ ቢልደር ነኝ፣ የእኔ ደግሞ ወንድም ኤሌክትሪሽያን፣ እንደገና ደግሞ ሌላ ወንድም አለኝ ፕላማ ሰው አንድም ቤት ስንገባ እኔ ሳይን ያደርጋሉ ኮንትራክቱን መወስዶ ነኝ ስራውን የምንጨርሰው ግን ሶስተነ ነው። የኔ ወንድም በኤሌክትሪሺያን ስራ ሪስፖንስብሊቲ መወስዶ ሱ ፕላመር የሚሰራ ደግሞ ሪስፖንስብሊቲ መወስዶ ሱ ቢልዲንግ ደግሞ እኔ ስለመወስድ ሶስታችንም ኃላፊነት አለ። ሰው ስራውን የምንጨርሰው በፋሚሊ ቲም ግሩፕ ስለሆነ ሁላችንም ደግሞ ስኪልድ ላይሰንስድ ስለሆነ ስራውን በትክክል ከስተመርን በሚያስደስት መንገድ ነው ሰርተን የምንጨርሰው። ሌላው እንግዲህ እንደዚህ አይነት ስራዎች በጣም በከፍተኛ ደረጃ የሚፈለግ ነው። እዚህ ሀገር ኤሌክትሪሽያን፣ እንበላው በላው የቧንቧ ሰራተኞች፣ ከግንባታ ጋር ያለ ስራ በጣም የሚፈለግና ና ሰራተኞችም እጥረት አለ ይባላል። በአውስትራሊያ መንግስት ደረጃም እና ይሄንስ በተመለከተ እዚህ ሀገር እኛም ሁላችንም እንደመሆናችን መጠን እዚህ ሀገር የምታችሁ ሀገሩን ለምዳችሁ በተለይ እርስዎ እንዳሉት ኒውዚላንድ ኖረዋል፣ ኒው ሳውዝ ዌልስ ሲድኒ ኖረዋል፣ አሁን ደግሞ ሜልበርን ነው የሚኖሩት እና ይሄን ሁሉ ውድድር አሸንፋችሁ እዚህ ደረጃ ላይ ለመድረስ የነበረው ውጥረት ምን ይመስል ነበር? የነበረው ውድድሩ ምን ይመስል ነበር? ከዚህ በተጨማሪ ደግሞ ከተአማኒነት አንጻር እናንተን አምኖ ስራ በመስጠት ደረጃ ከኢትዮጵያውያኑ ማህበረሰብ ውጭ፣ ሌላው ማህበረሰብ እናንተን አምኖ ስራ በመስጠት ደረጃ ከሌላው የማህበረሰብ ክፍል ጋር ያለው ውድድር ምን ይመስላል? ጥሩ ጥያቄ ነው። ይሄ ትንሽ ወደኋላ ይመልሰኛል። ይህንን ስራ መጀመሪያ ይህን የጀመርኩት የእኔ ወንድሞች አንዳረጅ ነበሩ። እኔ ብቻዬን ነበር የጀመርኩት እነሱንም ደግሞ ባለሙያ እንዲሆኑ የገፋቸው እኔ ወንድሞች የእኔ ወንድም ኤሌክትሪሽያን እንዲያደርግ የእኛው ደግሞ በዋንባ ስራ ፕላሚንግ እንዲያደርግ በእኔ ግፊት ነው ያሁ እንዲያደርግ ምክንያቱም ይሄ የሚሰራው ቢልዲንግ ስራ በጣም ውጤት ያለውና ብዙ ሰዎች ጋር የሚያስታውቅ ስራ ስለሆነ ተፈላጊ ስለሆነ ነው። ግን ስራውን እኔ ስጀምር አንዳንድ ስራዎች ለመጀመሪያ ዓመታት በእጅስ በመልክ ብቻ በማየት እንደዚህ አይነት ሰው ለዚህ ስራ ብቁ አይደለም የሚልም ያሉም አሉ። ያገኘቸውም ስራ አለ ያጣሁትም አሉ። ግን እኔ ደግሞ በቀላሉ ግባ የሚያደርግ ሰው አይደለም። ሰው ስራዬን ማሳያት ጀመርኩ። ስራዬ ማሳየት ጀመርኩ። አድቨርታይዝ ማድረግ ጀመርኩ። ኢንተርኔት ዌብሳይት ስለነበረኝ በዌብሳይት ላይ ለእዚህ ሀገር የሚያስደስት መሰለሽ ካስተመር ነው የምንፈልግሽ እንጂ አንቺ የለም ስራ የምትፈልግ አንዴ ስምሽ ካምፓኒሽ ዌብሳይት ላይ ካለ ከስተመር ነው አንቺን የምፈልጉ። ስንጀምር ግን እኔ ስጀምር ግን አድቨርታይዝ ማድረግ ነበረብኝ፣ ኤቭሪ ዊክ ገንዘብ ከፍዬ። አሁን ግን ተቀይረዋል፣ ያ ተቀይረዋል። አንዴ ከታወቅሽ ስምሽ፣ ምንሽ፣ አድቨርታይዘሽ፣ ፎቶው፣ የሰራሽው ስራ ጠቅላላ ዌብሳይቱ ላይ ነው። ሰዎች በአንቺ ዌብሳይት ከገቡ የአንቺን ስራ ጠቅላላ በደንብ ያወጣል ሰው። ይሄ ነው ብዙም ጊዜ አሁን የምንጠቀመው በሱ። ሰው አሁን እኔ ለከስተመር ለማግኘት አድቨርታይዝ አናርግማ። ግን አንዳንድ ስራ ሄደን ለክተን ፕራይስ ሰተን የሚነጣም ስራ አለ። ምክንያቱም ዊአር ኮምፒቲሽን ዝ ቪየትናሞች፣ ቻይኖች አሉ። አንዳንድ ቻይኖች ቪየትናሞች በቀላሉ ቺፕ ስራ ስለሚሰሩ፣ አንዳንድ ከስተመር ደግሞ ፕራይሱን ነው የሚያየው እንጂ ኳሊቲውነት ነው። ሚስቴክ ከሰሩ በኋላ ይቅርታ እኔን የጠየቁ እኛ በሾች አሉ። ምክንያቱም ፕራይሱን አይቶ ሌላ ሰው ጠርቶ አጨራረሱን ደግሞ አይቶ ደግሞ ይቅርታ ይጠየቁ ሰዎች፣ እንደዚህ በኳሊቲ ስለሚጨርስ ብዙን ጊዜ ከስተመር ጋር ጥሩ ግንኙነት አለኝ። እኛ ከኮምፒቲሽኑ በላይ አልፈናል። የመጀመሪያ ለሁለት ሶስት ዓመታት ኮምፒቲሽን ላይ ብዙ ተጨናንቀን ነበር። አሁን ግን ያን ስቴፕ አልፈናል። አሁን ከኛ ጋር ኮምፔር ለማድረግ ነው ሌላው የምታገለው እንጂ እኛ ከስተመር ለማግኘት ትግል አናደርግም። ምክንያቱም እኛን ቦታ እኛ ምንሰራውን ስራ ለመውሰድ ከእኛ ጋር ፕራይሱን ኮምፔር ለማድረግ የሚጥሩ ነው በዛው እንጂ እኛ ከሰው ጋር ለመወዳደር አንፈልግም። ምክንያቱም እኛ ያን ስቴፕ አልፈና። እዚህ ሀገር መጥቶ በዚህ ሀገር ደረጃ ስራዎችን ሰርቶ ማቅረብ ከዛ በተጨማሪ ደግሞ ማህበረሰባችን የሚፈልገውን አይነት ደግሞ ተጨማሪ ነገሮችን ሰርቶ ማቅረብ በቋንቋ የሚያስተናግድ በቀላሉ የሚገኝ ሰው ማግኘት ትልቅ ነገር ነው። እና በዚህ ከግል ስራችሁን ባሻገር ማህበረሰብንም በሌላ ጎን እያገለገላችሁ ያላችሁበት ደረጃ ስለሆነ እንደ ጥሩ ነገር የሚታይ ነገር ነው። እና በዚህ አጋጣሚ በሜልበርን ያሉ በአውስትራሊያ ያሉ ነዋሪዎቻችን እንዲህ አይነት አገልግሎትን ለሚፈልጉት ምን አይነት መልእክትን ያስተላልፋሉ? ሊያገኟችሁስ ቢፈልጉ እንዴት ነው ሊያገኟችሁ የሚችሉት? እኛ ሰው እንኳን ብዙን ጊዜ ዌብሳይት ላይ እኛን ከመፈለግ ሰዎችም በመጠየቅ እንደዚህ አይነት ስራ የምሰራ ሰው ማን አለ ተብሎ ምጠየቅ ግን እኛ ሰው የሚያስደስተኝ በመመስለኝ ለምሳሌ አንድ ሰው ከአንድ ሰው ቁጥሩ አግኝተው ይጠራኛል እኔ ሲሄድ ያኝን አበሻናበሻ ነኝ፣ አማርኛ ትናገራለ። አሁን አሁን ስራውን ከመጀመሪያ በፊት ራሳቸው ስራ በየቀኑ ስራ ስለምሰሩ ቁልፉን የቤቱን ቁልፍ ሰጥተኝ ነው የሚሄዱት በፈለኩ ሰዓት ከፍቼ በፈለኩ ሰዓት ስራን ጨርሼ እንዲሄድ ይሄ ምንድነው ያነሃል? እምነት እኔን ሲያዩ በጣም እምነት የሚጥሉብኝ፣ ብዙም ጊዜ አንዳንዴ ያስፈራኛል። ያው አንድ ነገር ቢጠፋ አሁን ቁልፉ እኔ ጋር ያለው እያልኩ በጣም ፈራ ነበር። ግን ሁሉ ነገር ሥራውን ሲጨርስ ሎክ አድርጌ ምን ብዬ የሚወጣበትን ሰዓት ስልክ ቴክስት አደርግለታለሁ። የሚጨረስኩበትን ሰዓት እየደወልኩ አደርጋለሁ። ምክንያቱም እኔን ሲያዩን ገና እምነት ይጥሉብኝ ላይክ ናቹራል የራሳቸውን ሰው ሲያገኙ በጣም ነው የምደሰት። የእኛ ስራ ቤት ብቻ ሳይሆን ኮመርሻል ጆብ ኮፊ ሾፕ ባ ሬስቶራንት፣ ይሄን ሁሉ አሁን ለምሳሌ በቪክቶሪያ ውስጥ የታወቀው ፉልስክሬ ነው። ፉልስክሬ ውስጥ እያንዳንዱ ሬስቶራንት ኮፊ ሾፕ የሰራሁትን እያንዳንዱ ሰው ደግሞ ያቁኝ። እንደውም ለምሳሌ በቀላሉ ቧንቧ የሚሰራው ኤሌክትሪክ የሚሰራውን እኔ ዋስትኛ ስጄ ስለማቀርብ ከኔ ጋር ድል ሲያደረጉ በቀላሉ ስራው በጥቂት ጊዜ ውስጥ ስለሚያልቅ በዚህ እንኳን ብዙ ሰው ይህንን ኢንተርቪው የሰሙ ሰዎች አንተ በዚህ እኛ ሰው በጣም ተደስቷል። በስተ መጨረሻ አቶ ጀማል ማነሳለሁት ነገር ምንድን ነው አዲስ ዓመት ነው ላለው ማህበረሰባችን የሚያስተላለፉት መልእክት ምንድን ነው? በተለይ እዚህ ቤትን ማሳመር ነገሮችን የሚፈልጉ እንደው መሰረታዊ የሆኑ ነጥቦችን ማስተዋል አለባቸው። ሰዎች ቤታቸውን ለማስተካከል ለመጨመርም ለመቀነስም ከማሰባቸው በፊት ምን ማሰብ አለባቸው? ምን ምን ዋና ነገሮችን ከግምት ውስጥ ማስገባት አለባቸው? የሚሉትን ነገሮች እንደ ምክር ቢገልጹ። ብዙውን ጊዜ እኛ ሰው ቤት ስታሰሩ ዲዛይኑን እያንዳንዱ ለምሳሌ የክችን ዲዛይን የወድሮብ ዲዛይን የሻወር ዋሽንግ ሩም ዲዛይን አይታችሁ ሳይን አድርጉ። ዲዛይኑን ካላወቃችሁ ዲዛይኑን ከሚያውቁ ሰው ትንሽ ለመረዳት ሞክሩ። ከማሰረታችሁ ቤት የምትገዙ ሰዎች ዲፍረንት ምንም መቀየር አትችሉም፣ መግዛት ነው። ምክንያቱም እንዳለ ነው የምትገዙት። ራሳችሁ በራሳችሁ ወጪ ነው የምትቀይሩት መቀየር የምትችሉት ግን፣ የምታሰሩ ሰዎች እያንዳንዱን ዲቴይል ቢያዩ ቆንጆ ነው። ለምሳሌ ሾውሩም ሾው ሃውስስ አሉ። ከመግዛት በፊት ይህን ዲዛይን እንደዚህ ቢሆን፣ ይህን ዲዛይን እንደዚህ ቢሆን ብላችሁ መከተል ነው ዲዛይኑ። ምክንያቱም ዝም ብላችሁ ቤቱን ቅርጹን እና የውጭ ዩናይታችሁ ሳይን ካረቅ በዛው የውስጡን በራሳቸው ፍላጎት ነው መሰረት ኖት፣ ባንቺ ፍላጎት በራሳቸው ፍላጎት እንዴት በቺፍ መንገድ ይህን ስራ እንደመጨረስ ብሎ ነው የሚያሰሩ። ግን አንዴ ሳይን ካስደረግሽ ሚስቴክ እንኳን ብሰሩ ጠርተሽ ይህን እኮ አልፈረምኩም በዚህ ዲዛይን ሎ የፈረምኩ ብሎች ማስቀየር ትችላል። እና ይሄ ነው የኔ አድቫይስ ቢልደር ስንል ዘ ኮንትራክተር የቤቱን ጠቅላላ ኮንትራክተር ነው እንጂ ክችኑን ፍሎሪንግ ምን ጠቅላላ እኛ ነው ምጠሩት እኛ ነው ምኮመሰራት ትሬዲስ እኛ ነው ትሬዲ ቢውልደር ሳይኑን ብቻ አድርጎ ቤቱን ሰርተው ዋናው ዲዛይኑን የቤቱን ዲዛይንና ግድግዳው ምኑን ጠቅላላ በእጁ ስላለ ሰርቶ ነው ከዛ በኋላ ሌሎችን ስራ ማንኛውም ቤት የተሰራው በዲዛይን ግን ቢልደሩ የወድሮብ ዲዛይን ለምሳሌ የኪችን ዲዛይን በራሱ ሳይዝ ነው የሚያዘው እንጂ አሁን ለምሳሌ አሁን አንድ ቢልደር ስራ ቢሰጠኝ ይሄን ኪችን ስራ ለዚህ ቤት ብሎ ብለኝ እሱ በሚሰጠን ዲዛይን ነው መጫት የሚሰራው እንጂ ካስተመር በሚፈልገው ዲዛይን። ሰዎች ቤት ሲያሰሩ ቤቱን ስሩልኝ ግን ደግሞ መሬቱን በራስ ያሰራለሁኝ ኪችኑን በራሴ ያሰራለሁኝ መታጠቢያ ቤቱን በራሴ ያሰራለሁ የማለት ይህንን የመነጋገር እድል አላቸው ወይ? ይህንን ማድረግ ይቻላል ወይ እድል አላቸው ግን፣ እዚህ ጋ መርሳት የሌለብሽ ኪችኑን እኔ ካሰራውት ስንት ነው የምቀነሰው ከፕራይሱ ብለሽ ነው ማወቅ ያለብ። አንዳንዴ ለምሳሌ ኪችኑን እኔ ነኝ ያሰራው አስር ሺህ ብቻ ከቀነሰልሽ አሁን አንቺ ሌላ ዳፍ ስገባሽ፣ ስለዚህ የሚቀንሰውንም ማየት አለ። ክችኑ ደግሞ ስንት ይፈጃል ብለሽ አንቺ ማሰባለ። ክችኑ ይቅሬኔ ያሰራለሁ፣ ፍሎሪንጉ ይቅሬኔ ያሰራለሁ ካልሽ፣ ፍሎሪንጉ ስንት እንደሚፈጅ ማወቅ አለብሽ። መጀመር ስንት ደግሞ ከቤቱ ፕራይስ ስንት እንደሚቀንስ ማወቅ አለብሽ። ይህንን ከላወቅሽ፣ ሌላ ጣጣ ውስጥ ነው የሚከተልሽ። ዲቴሉን መከተል አለብሽ። ምን ያህል እንደሚቀንስ ካወቅሽ ነው የምታስቀንሽ። አማራጩ አለ። እሱ ብቻ አይደለም መስኮትም በር የፊት ለፊቱ በር የውስጡ በር ምን አይነት ዲዛይን የምትፈልጊ? እኔ በሩን አሰራለው ፍሬሙ ብቻ ያሰራና ይለቅልካልሽ ይሰጥሻል። ግን ምን ያህል ዲስካውንት እንደምሰጥሽ ማወቅ አለብሽ እሱን ሳይን ከማድረግ በፊት። እንግዲህ በጣም ነው የምናመሰግነው አቶ ጀማል አይዲን የጂኦ ካቢኔት እና ሆም ሬኖቬሽን ዳይሬክተር ስለሰጡን ሀሳብ እንዲሁም ደሞ በማህበረሰብ ውስጥ እያደረጉ ያሉትን አገልግሎት ስለገለጹልን በጣም ነው የምናመሰግነው እንግዲህ አዲሱ አመት እንዲሁ ማህበረሰቡን የሚያገለግሉበት እንደሚሆን ተስፋ እናደርጋለን ከኤስቢኤስ የአማርኛው ቋንቋ ክፍል ይሄንን ነው ምኞታችን እናመሰግናለን በጣም አመሰግናለሁ ማርታ ዛሬ ለመጀመሪያ ጊዜ በዚህ ቻንስ አግኝቼ ከኔ ህዝብ ጋር እንደዚህ ራሴን ድምፅን ስልክላችሁ በጣም ደስ እያለኝ ነው ሁላችሁም አዲሱ አመት ያደርሰን እላለሁ ለደንበኞችም በዚህ ስራ እኔን ከጠራችሁም በደንብ እንማስደስታችሁ በጣም ተስፋ ነኝ። በጣም አመሰግናለሁ። በዚህ ስራ ብዙውን ጊዜ እኛ ሰው እኔን ጠርቶ እኔን አምኖ እንደዚህ ለስራዬም ብዙ ሞራል ስለሰጣችሁኝ በዚህ ስራ ይህ ስራ በዚህ ሰርቼ ለእናንተንም አስደስቼ ለራሴም በዚህ ስላበቃችሁኝ በጣም ነው መሰግነው። አፕሪሺየት ኤቭሪቲንግ ከመኔ ሀል። በእኔ እምነት ኖራችሁ ለእኔ ያሳየችኝ ፍቅር፣ ብዙውን ጊዜ ለምሳሌ አበሻ ቤት ስሄድ እኔ ሳልበላ ሳልጠጣ ወጥቼ አላውቅም። ሰው በጣም በጣም ነው ደስ ለኝ። እስፔሻሊ አበሻ ካስተመር ሳገኝ በጣም ነው የምደሰተው። ሁላችሁም በሰላም ያኑሩልኝ። እንገናኛለን። ደህና እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።